የናይጄሪያ መንግሥት በሽብርና በሁከቱ ቡድን ቦኮ ሐራም ላይ ቁልፍ ነው ሊባል የሚችል ድል መቀዳጀቱን ገልጿል። ፕሬዚደንቷ ማማዱ ቡኻሪ ትናንት ባደረጉት ንግግር የቦኮ ሐራም ታጣቂዎች ለብዙ ዓመታት ተቆጣጥረው በቆየው በሳምቢሳ ጫካ ውስጥ ተደምስሰዋል ብለዋል። ሳምቢሳ በሰሜን ምስራቅ ናይጄሪያ የሚገኝ ዱር ነው። ከሳምቢሳ ባሻገር ድንበሩን ዘልቆ ግን ተጎራባቾቹ ካሜሩናውያን ሌላ ታሪክ ነው የሚናገሩት። በትናንትናው የገና በዓል ዕለት ሰሜን ካሜሩን ውስጥ ተከታታይ ጥቃቶች መፈጸማቸውን ሞኪ ኤድዊን ኬንዚካ ከያውንዴ ዘግቧል። ይህ ጥቃት ለካሜሩንም ለአካባቢውም አዲስ ስጋት የሰነቀ ነው። የሰሜናዊው ክልል አገረ ገዢ የሆኑት ሚዲያዋ ባካሪ እንደሚሉት የአካባቢው የጥበቃ ዘብ ቡድን አባላት አንድ የቦኮ ሐራም አባል ነው የሚባል ተጠርጣሪ ሞተር ብስክሌት ላይ ሆኖ ክርስቲያኖች ለእሁድ ጸሎትና አምልኮ ወደሚሰባሰቡባት ከናይጄሪያ ጋር ወደምትዋሰን ሞራ የምትባል ከተማ ሲከንፍ ይዘውታል። les membres du comité de vigilance ont sommé እነዚያ ዘቦች ታዲያ ተጠርጣሪውን አስቁመው ሊፈትሹት ሲጀምሩ ለብሶት የነበረውን ፈንጂ አቀጣጠለና አፈነዳ። ራሱም ጠፋ። በአካባቢው የነበረ አንድ ኢብራሂም መሐማ የሚባልም ሰው ገደለ ነው ያሉት አገረ ገዢው ሚዲያ ማባካሪ ከነዚያ የአካባቢ ጥበቃ የበጎ ፈቃድ ዘቦች መካከልም ሁለቱ ተገድለዋል። አንዱ ሕይወቱ ያለፈው ወዲያው ሲሆን፣ ሁለተኛው ግን ወደ ሆስፒታል ከተወሰደ በኋላ መሆኑ ተገልጿል። በዚህ የአጥፍቶ ጠፊ ጥቃት ቢያንስ ቁጥራቸው ስምንት የሆነ ሌሎች ሰዎች መቁሰላቸውንም አገረ ገዢው ተናግረዋል። በሌላ በኩል ደግሞ ከናይጄሪያ ጋር በሚዋሰኑት ፎቶኮል፣ ቤልጌዴና ማዳም አካባቢዎች ተከታታይ ጥቃቶች መፈጸማቸውን መገናኛ ብዙሃን ዘግበዋል። በጥቃቶቹ ሕይወት ጠፍቶ እንደሆነ ዘገባዎቹ ባይናገሩም ብዙዎች መቁሰላቸውን ግን ተናግረዋል። እነዚህ ካሜሩን ውስጥ የታዩ ተከታታይ ጥቃቶች የተፈጸሙት ናይጄሪያ ቦኮ ሐራምን እያሳደደችና ታጣቂዎቹን ቁልፍ ከሆኑና የመጨረሻዎቹ ከተባሉት የሳምቢሳ ጫካ ይዞታዎቹ እያባረረች መሆኗን በገለጸች በሁለት ቀናት ውስጥ ነው ድሉ ቢበሰርም ካሜሩን ውስጥ አገረ ገዢው ባካሪ እንደሚሉት ግን ቦኮ ሐራም በድንበሩ ላይ አሁንም በስፋት እየተንቀሳቀሰ ነው። ካሜሩን አሁንም ከቦኮ ሐራም ጋር እየተዋጋች መሆኗን ነው ባካሪ የሚናገሩት። ሰውም አይኖቹን ከፍቶ ራሱን እንዲጠብቅ መክረዋል። ለምሳሌም የአካባቢ ጥበቃ በጎ ፈቃደኛ ዘቦቹ የትናንቱን ተጠርጣሪ ባያስቆሙት ኖሮ በአንዱ ቤተ ክርስቲያን ከነበሩ ምዕመናን ብዙ ሰው ይጎዳ እንደነበረ ተናግረዋል። ቦኮ ሐራም ባለፉት ስድስት ዓመታት ውስጥ በናይጄሪያ ውስጥና በአካባቢውም እያካሄደ ባለው የአመፅና የሁከት ተግባር ከሃያ አምስት ሺህ ሰው በላይ ተገድሏል። ወደ ሁለት ነጥብ ሶስት ሚሊየን የሚሆን ሰው ተሰዷል ወይም ተፈናቅሏል ወይም ተጎድቷል። የተባበሩት መንግስታት ድርጅትና የሰብአዊ መብቶች ተሟጋች ቡድኖች እንደሚናገሩት